በጣም ነው የማመሰግነው ዶክተር። የሰሞኑን በአማራና በኦሮሞ ፖለቲካ ፓርቲዎች መካከል የተደረገውን ስምምነት መነሻ በማድረግ ነው ቆይታ የምናደርገው እና በተለይ ደግሞ አንተ ብዙ ተሳትፎ ስታደርግ ቆይታል እና መቼ ነበረ ሀሳቡ የተነሳው በዛ ሂደት ውስጥስ ምን ምን ነገሮች ታለፉ ከሚለውን ጀምር እንጀምር። ዳው የተነሳው ያን ጊዜ ታውስ ከሆነ በዩኒቨርሲቲ ውስጥ ተማሪዎች የመገዳደል አሳዛኝ ክስተት ነበረ በ2012 ህዳር አካባቢ እና ይህንን አስመልክቶ የሁለቱ ሕዝቦች ፖለቲካ ፓርቲዎች እንወክላለን የሚሉ ፖለቲካ ፓርቲዎች አንድ ላይ ቢነጋገሩ እና ቢወያዩ እንዲህ አይነቱን እልቂትና ክስተት ለመቀነስ ትልቅ ሚና ይኖረዋል በሚል እምነት ይመስለኛል ጠቅላይ ሚኒስትሩ እና ሌሎችም ብዙዎች ባለስልጣናት፣ ከፍተኛ ስልጣናት ባሉበት ጥሪ ተደርገው ጠቅላይ ሚኒስትር ጽህፈት ቤት ውስጥ ውይይት ይደረጋል እና ውይይቱ በጣም መልካም ስለሆነ ይመስለኛል ይሄ ውይይት ቢቀጥል የሚል ሀሳብ እዛው ይነሳና የሚቀጥል ከሆነ ደግሞ ይህንን የሚያ ሰዎች ይመረጡ ተብሎ እዛ የፖለቲካ ድርጅቶቹ እንዲሁ በፐርሰናል ደረጃ የግለሰቦችን ስም ስለሰጡ እነዛ ሰዎች ኮንቬነር ሆነው ነው ውይይቱን ሲመሩት የቆዩት። እና የሆነው ምንድን ነው እነን ለመምራት የተመረጥን ሰዎች ኃላፊነቱን ወስደን ሁሉንም የኦሮሞም ሆነ የአማራ የፖለቲካ አመራር ፖለቲካ ፓርቲዎች አመራሮች በተናጠል እያገኘን ስናመካከር እንዲመካከሩ እንዲነጋገሩ ስናደርግ በኋላ ደግሞ በጋራ እያገኘናቸው አብረው እንዲመካከሩ ስናደርግ ጉባኤ እንዲጠራና ኤሊቱም እንዲሳተፍበት ርዕሶች እንዲመርጡ ስናመቻች ነበር የቆየነው እና ታህሳስ ስድስት እና ሰባት ቀን የጋራ አጀንዳዎችን መምረጥ በሚያስችል ሁኔታ ጉባኤ ይካሄድ ተብሎ መቶ ሀምሳ የሚሆኑ የፖለቲካ ፓርቲ አመራሮች እና አባሎቻቸው ከሁለቱም ሳይት እንዲሁም ደግሞ አምሳ የሚሆኑ ከሁለቱም ሳይድ ፖለቲካል ኤሊቶች በተለይ እነዚህ በአስተባባሪዎቹ ተጋብዘው የተገኙ ባሉበት ነው ጉባኤ የተካሄደው እና ጉባኤው ላይ ዋናው እንዲካሄድ የተፈለገው እነሱ የተስማሙበት ነገር ምንድን ነው? እስኪ ሁሉም ፓርቲ የኢትዮጵያን ታሪክ እንዴት ያየዋል? የአሁኗን ኢትዮጵያ እንዴት ይመለከታል? ወደፊት የሚመኛት ኢትዮጵያስ ምን አይነት ናት? ይህንን ሀሳብ አቋሙን እያንዳንዱ ፓርቲ ያቅርብ ያቅርብና በቃ በግልጽ ውይይት ይደረግበት የሚል ነበረ ስምምነቱ። እና በዚህ መሰረት የመጀመሪያ ጉባኤ ላይ ያው የሁለት ቀን ሰፊ ውይይት ነው የተካሄደው። ለመጀመሪያ ያቀረቡት አብን እና ኦነግ አቶ ዳውድ እና ዶክተር ደሳሌ ነበሩ። በጣም የሚገርም የሰከነ እና ውጤታማ የሆነ ዲስከሽን ተካሄደ። እንዲያውም ይሄ አይነት ውይይት እንዲቀጥል ወደ ናሽናል ዳያሎግም እንዲያድግ ብዙ አስተያየቶች ሲሰጡ ነበረ እዛ ስብሰባ ላይ። ከዛ ቀጣውን ነገር አስተባባሪዎቹ የፖለቲካ መሪዎቹን ይዘው እያቀዱ ይሄ ውይይት ይቀጥል የሚል ውሳኔ ተወስነው ያው በመልካም ሁኔታ ተደመደመ ነው። ከዛ በኋላ እንደዚሁ እነዚህን የፖለቲካ ፓርቲ አመራሮች እያገናኘ ናቸው እርስ በርሳቸው ዲስከስ እያደረጉ ቆዩና፣ ሚያዚያ ወር ውስጥ ደግሞ ሌላ ሁለተኛ ጉባኤ ተካሄደ እና በመጀመሪያው ጉባኤ ላይ አቋማቸውን ማሳወቅ እድል ያላገኙት ፓርቲዎች አቋማቸውን እንዲያሳውቁ ተደረገ። በቀጣይ ደግሞ የአማራ ፓርቲዎች አንድ ላይ፣ የኦሮሞ ፓርቲዎች አንድ ላይ ሆነው ሳምራይዝ አድርገው እንዲመጡ ተወያይተው ተደረገ እና ያ በሁለቱ ጎን የሚውን አቋም የትኛው አንድ አይነት ነው፣ የትኛው ልዩነት አለው፣ ልዩነቱ ምን ያህል ጠንካራ ነው ምን ያህል ልዩነቱ ከባድ እና ጠንካራ አይደለም የሚለው ነገር እንዲለይና እንዲቀጥሉ ተደረገ። ከዛ ከሁለተኛው ጉባኤ በኋላ ቢያንስ አምስት ስብሰባዎች ሁሉም የፖለቲካ ፓርቲ አመራሮች በተገኙበት ተካሄደ። በዚህ ጊዜ ውስጥ የጋራ የሚያደርጉ አቋሞቻችን እነዚህ ናቸው ብለው አስሩን ለይ ተዋወጡ። እነዛ አስሩ ለእይታ ያወጧቸው ላይ ለህዝብ ይፋ ማድረግ አስፈላጊ ነው የሚል ውሳኔ የተወሰነ እና ይሄ ፊርማ ስነስርዓት ተካሄደ። በእርግጥ ከዚህ ፊርማ ስነስርዓት በኋላ ደግሞ ውይይቱ ይቀጥላል ማለት ነው እና አሁን ልዩነት በሚባሉ ብዙ የማይከብዱ አጀንዳዎች ላይ ውይይቱ ይቀጥላል። እዛ ላይ ሲደረስ ሌላ ፕሬስ ሪሊዝ ይኖራል ተብሎ ይገመታል። ከዛ ደግሞ ጠንካራ የሚባሉ ልዩነቶች ላይ ውይይት ይደረጋል። ይህ በእንዲህ እያለ እንግዲህ በሀገሪቱ ውስጥ ብዙ የናሽናል ዳያሎግ ኢኒሽቲቭስ አሉ። እንግዲህ ለዛ ሁሉ ግብዓት የሚሆን ይሆናል። ይህም ራሱ ወደ ናሽናል ዳያሎግ ሊያድግ ይችላል ወይም በሙሉ ኢኒሽቲቮች ተባብረው የናሽናል ዳያሎግ መድረክ ያዘጋጃሉ የሚል ተስፋ ተይዞ ነው እንግዲህ እየተደከመበት ያለው እና እውነት ለመናገር ከሆነ በዚህ ሂደት ውስጥ በጣም ብዙ ነገር ተምረንበታል ማለት በቅርበት ተገናኝተው ተነጋግረው አይደለም በቅርበት ተገናኝተው የማያውቁ አካላት ናቸው ቀርበው ሀሳባቸውን ለመለዋወጥ እድል ያገኙት እና በየጉባኤዎቹ ተሳታፊዎች ሁሉ በጣም ኢንትረስት እየሆነ ነበር የሚወጡት እና መልካም ጉዞ እንደሆነ ነው እንግዲህ እኛ የገመገም ነው። መልካም ዶክተር ገበያው እንደገለጽከው በተለያዩ ቦታዎችም እንደምናየው እና እንደምንሰማው ብዙ አይነት ውይይቶች፣ ድርድሮች ይደረጋሉ። ይሄ በአማራ እና በኦሮሞ የፖለቲካ ፓርቲዎች መካከል ሲደረግ የነበረው እና አሁንም እየተደረገ ያለው ምናልባት አሁንም ይቀጥላል እየተባለ የሚጠበቀው ውይይት ድርድር ምን የተለየ ነገር አለው ከሌሎቹ በምን ይለያል? ምልህ፣ አሁን አይታቸው ከሆነ ስምምነት የተደረሰባቸው ነጥቦች ሀገራዊ ናቸው። ሀገራዊ ከመሆናቸው የተነሳ ከሌላው በዚህ ይለያል ብሎ ማለት አይቻልም። ምናልባት ሊለይ የሚችለው ምንድን ነው? ብዙ ጊዜ ከትርክቶችም አኳያ፣ ከተለያዩ አካላት ኢንትረስት ማኳያ በእነዚህ በሁለቱ ላይ ትንሽ የጎላ ልዩነት እንዳለ ተደርጎ ይታያል። በእነዚህ በሁለቱ ላይ ደግሞ ህዳር አካባቢ ለዚህ መድረክ መነሻ የሆነውም ያው በሁለቱ ብሔረሰቦች መካከል መካከል ተማሪዎቹ ህይወት እያለፈ በመሆኑ በመሆኑ እና ደግሞም ትንሽ በህዝብ ቁጥርም የበዛ በቆዳ ስፋትም የበዛ ነገር በመያዛቸው ካልሆነ በስተቀር ከሌላው ማህበረሰብ የተለየ ምንም ነገር አለ ብዬ አላምንም። አጀንዳውም ሀገራዊ ስለሆነ ሁሉንም የሚያካትት ነው። ግን ናሽናል ዳያሎግ ወደ ናሽናል ዳያሎግ ለማሳደግ እንደዚህ ፒስ ባይ ፒስ ስምምነቶቹ እየተካሄዱ ሲሄዱ ለዋናው ትልቅ ግባት ይሆናል የሚል እምነት አለኝ። በበኩሌ አሁን ለምሳሌ የእኛን ጥረት እንኳ ከዚህ በፊት ደስቲኒ ኢትዮጵያ ወስዶት የነበረ አድርጎት የነበረ እንቅስቃሴ በጣም በጣም በጣም ሳፖርት አድርጎታል። በዚህ አስር ወር ውስጥ እዚህ ደረጃ ላይ መድረስ አንችልም ነበር ያ የደስቲኒ ኢትዮጵያ ስራ ባያግዝ ኖሮ የሚል ግምገማ ነው ያለን እና ትልቅ ልዩነት ኖሮት አይደለም ግን በየቦታው እንደሚደረጉ ነገሮች የውይይት ባህልን እያዳበሩ ችግሮቻችን በውይይት ብቻ መፍታት እንደምንችል እያሳዩን፣ እውነት ለመናገር ከሆነ እኮ አሁን የቀሩን አጀንዳዎች በጣም ጥቂት ናቸው። አቋሞቻቸው በሁለቱም ዳይሬክሽን ሲመጡ አብዛኛው የስምምነት ሆነ ነው የተገኘው። ልዩነቶቹ በቁጥር ጥቂት ናቸው። ምናልባት ጥንከር ያሉ ልዩነቶች ሊኖሩ ቢችሉም እንኳ እና ይህንን እንኳ ተረድተነው አልቆየንም እስካሁን የጋራ የሆነ ነገር እንዳለን እንኳን ተረድተነው አልቆየንም የሚል ነው። እና አጀንዳው ናሽናል ስለሆነ ሁሉንም ያላካተተ በመሆኑ ናሽናል ዳያሎግ ባይሆንም ቅድም ካልኩ ጉዳዮች በስተቀር ብዙ ልዩነት አለው ብዬ አለለው። በአማራና በኦሮሞ የፖለቲካ ልሂቃን መካከል ብዙ ጊዜ እንደሚሰማውና አልፎ አልፎም እንደሚታየው የሰፋ የፖለቲካ ልዩነት አለ ይባላል እና ያንን ነገር አርቆ ሀገራዊ አንድነትም ይሁን በህዝቦች መካከል የሚኖረውን ግንኙነት ለማጠናከር የሚኖረው ፋይዳ ምንድን ነው? እኔ ይሄ ጠቀሜታው በጣም ታላቅ ነው እላለሁ። ለምን መሰለህ በመጀመሪያ በድርድር እና በውይይት ችግራችንን እንፈታለን ብሎ ማሰቡ እና ማመኑ እና ለዛ መዘጋጀቱ እና ለዛ ጥረት ማድረጉ በራሱ እንደ ትልቅ ውጤት መታሰብ አለበት። ምክንያቱም እንደዚህ ተብሎ ታስቦ አያውቅም። ሁልጊዜም ያው በጦርነት ነው ነገሮችን ሴትን ለማድረግ የሚሞክረው የሚሞከረው በጥላቻ ነው በቫዮለንስ ነው እንጂ በውይይት ችግሮቻችንን እንፈታለን የሚል በአሁኑ ሰዓት የታየውን ያህል ኮንቪክሽን ታይቶ አያውቅም። ሌላው በአጠቃላይ ለዚች ሀገር መፍትሄ የሚሆነው መደራደር፣ መወያየት ነው መነጋገር ነው መፍትሄ በጋራ መፈለግ ነው እንጂ ሌላ መፍትሄ የለውም፣ እምልህ የዓለምም ታሪክ እኮ ይህንን ይነግረናል። የትኛውም ያደገ ሀገር አሁን ሰላም የሰፈነበት ሀገር ብታየው የመጀመሪያ ታሪኩ ብዙ የጦርነት ነው ግን ተዳምቶ ተዳምቶ ተዳምቶ በኋላ ችግሩን የፈታው በጦርነት ሳይሆን በውይይትና በስምምነት ነው። ስለዚህ እኔ ካሁን በኋላ ሌላ ቫዮለንስ በቫዮለንስ የሚፈታ ችግር በዚህ በሃያ አንደኛው ክፍለ ዘመን በዓለምም ሆነ በእኛ ምድር ላይ ይኖራል ብለን አንገምት እና ትልቁ ሀገር በመደራደር ልዩነትን ማጥበብ ይቻላል ነው። ልዩነትን ጠቅልሎ ማጥፋት ላይቻል ይችላል፣ ግን እኮ ያንተ አይደለም የእኔ ብቻ ነው ልክ ከምንል በእኔ አመለካከት ያንተ ትክክል አይደለም ሆኖም ግን በቃ ዩካን አግሪ ቱ ዲስ አግሪ አላለ። እንደዛ ሆነህን መቀጠል የምትችልበት ሁኔታ አሉ። ማለት ብዙ ሀገሮችን ብታያቸው ለዚህ ፓርቲ እና ተፎካካሪ ፓርቲ በሁሉ ነገር ተስማምተው አያውቁም። የማይስማሙባቸው ነገሮች አሉ ግን በሀገራዊ መሰረታዊ አጀንዳዎች ላይ ደግሞ ተስማምተው አብረው ሀገር ያስተዳድራሉ፣ ሀገር ይመራሉ፣ ሀገር ያሳድርጋሉ፣ የሕዝብን ችግር ይፈታሉ፣ የሕዝብን የኑሮ ደረጃ ያሻሽላሉ። እና ኢትስ ኖት ዩኒክ ፎራስ ለኢትዮጵያም ይሄ ዩኒክ አይደለም። ይህንን ማድረግ የምንችልበትን በር የከፈተ ነው ብዬ ብል መሳሳት አይሆንም ብዬ ነው የማምነው። እና ፋይዳው ትልቅ ነው ለማለት ነው። መልካም። ሰሞኑን ይፋ በተደረገው መሰረት በአስር ያህል ትልልቅ አጀንዳዎች የጋራ ስምምነት መወሰዱ ነው ይፋ የተደረገው። ዋና ዋና የሚባሉት ከህገ መንግስት ማሻሻል እና ከህዝብ ቆጠራ ጋራ የተገናኙትን ጨምሮ ማለት ነው ዋና ዋና የሚባሉትን እንዲያው የተወሰነ ዲስከስ ማድረግ የምችል ይሆን ዶክተር ገበያ። አሁን አንተ ያነሳቸው በራሱ እኮ በጣም ወሳኝ ነገሮች ናቸው። ህገ መንግስቱ እንዲሻሻል ሁለቱም መስማማታቸው በጣም ትልቅ ነገር ነው። እንግዲህ አንዱ ዋናው ትልቅ የልዩነት አጀንዳ ተብሎ የሚያዘው ህገ መንግስቱ ነው። ህገ መንግስቱ እንዳይነካ፣ ህገመንግስቱ ይነካ የሚለው ጥንፍ በጣም ሲያስቸግር የቆየ ነው። ይሄ አንደኛ ነው። ሁለተኛ የህዝብ ቆጠራችን ያው እንደምታውቀው ብዙ ችግሮች አሉበት ተብሎ የሚታመን እና በተለያዩ ፓርቲዎች እንደ ችግር የሚነሳ ጉዳይ ነው። በዚህም ላይ ስምምነት መደረሱ አንድ ትልቅ ነገር ነው ብዬ ወስዳለሁ። ሌላ ደግሞ ይሄ መጤ ምናምን የሚባል አስተሳሰቦች ያው ምን ያህል ሀገሪቱን እያምሱ እንደሆነ ታውቃለህ። እዛ አንዱ የተደረገበት በሁለቱም ክልሎች ውስጥ የሚኖሩ ሌላ የኢትዮጵያ ህዝቦች በሰላም መኖር እንዲችሉ እና ለዛም ደግሞ የፖለቲካ ፓርቲዎች ተግተው እንደሚሰሩ የተደረገ ስምምነት ነው። እና እነዚህ እነዚህ ሌሎቹም ቢሆኑ ለምሳሌ ናሽናል ዳያሎግ በሀገሪቱ ውስጥ እንደሚያስፈልግ ሌሎቹን ማህበረሰቦች ሁሉ ያካተተ ፖለቲካ ፓርቲዎችን ብቻ አይደለም፣ ሲቪል ሶሳይቲውን፣ የሃይማኖት መሪዎችን፣ ሴቶችን፣ ወጣቶችን አርሶ አደሩን፣ አርብቶ አደሩን፣ የንግዱን ማህበረሰብ ያካተተ ናሽናል ዳያሎግ ሊደረግ እንደሚገባውም እዛ ላይ ስምምነት ተደርሷል። ና እነዚህ እነዚህ በጣም አንኳር ናቸው ብዬ አስባለ እንደዚህ አይነት ውይይቶች፣ ድርድሮች ጠቀሜታቸው እጅግ በጣም የላቁ በመሆናቸው ብዙዎቹ ከሌሎች ጋርስ የሚል ጥያቄ እያነሱ ነው በሁለቱም መካከል ያለውን አንጻራዊ የሆነ ልዩነት ማጥበብ ትልቅ ነገር ሆኖ፣ ግን ደግሞ ብቻቸውን ከሽኑ መደረጉ ወይም ድርድር መደረጉ ነገ ከሌሎች ጋር የሚኖር ሌላ ድርድር እስከሌለ ድረስ ብዙ ላያራምድ ይችላል ብለው ለሚሉ፣ ከሌሎች ጋር ቀጣይ ውይይቶች ድርድሮች ይኖራሉ። የታሰቡ ምናልባት አንተ የምታውቃቸው ይኖራሉ እንጂ እምልህ አሁን እኔ እንኳ ማቃቸው ወደ ሰባት ወይም ስምንት የሚሆኑ ጅምሮች አሉ። ናሽናል ዳያሎግ በዚች ሀገር ላይ መካሄድ አለበት ብለው በተለያየ አቅጣጫ እየሰሩ ያሉ እና ይህም አሁንኛ በአመቻቾቹም በኩል ሆነ በፖለቲካ መሪዎቹ በኩል የሚነሳው ነገር ምንድን ነው? ይሄ ነገር ወደ ናሽናል ዳያሎግ ማደግ አለበት። ይሄ መነሻው ታሪካዊ ሆነና በሁለቱ ማህበረሰብ የወጥ ተወላጅ የሆኑ ተማሪዎች ላይ በሚደርሰው በዩኒቨርሲቲዎች ውስጥ በሚደርሰው አደጋ ተነሳ እንጂ ሌላ ዩኒክ ነገር ኑሮት አይደለም፣ እና ናሽናል ዳያሎግ ሁሉንም ያካተተ ፖለቲካ ፓርቲዎቹን ብቻ ሳይሆን ማህበረሰቡንም ያካተተ ናሽናል ዳያሎግ በዚህች ሀገር ላይ መካሄድ አለበት የሚለው የሁሉም ኮንቪክሽን ነው። በተለያየ ቦታ እየተሰራ ነው። አሁን የሚያስፈልገው እነዚህን ሰባት ስምንት የሚሆኑ ኢኒሽቲቭስ ኮኦርዲኔት አድርጎ በአንድነት ትረስት ወርዚ የሆነ ክሬዲብል የሆነ ኮንቬየር ስቴክሆልደሩ እንዲመርጥ አድርጎ አጀንዳውንም ራሱ ስቴክሆልደሩ ሴት አድርጎት ውይይት ተካሂዶ ጥሩ የሆነች ለሁሉም ማህበረሰብ የተመቸች ሁሉም እኩል የሚተዳደርባት ሀገር መመስረት ይቻላል የሚል እምነት ነው ያለው። እና እሱ እጅግ አስፈላጊ ነው የሚጠበቅም ነው የሚደረግም ነው ብለን ነው እኛ የምናስበው። ብዙ ጊዜ ውይይቶች፣ ድርድሮች ይደረጉና መሬት ላይ ፈጻሚነታቸው ብዙ ጊዜ ጥያቄ ውስጥ ይገባል እና መሬት ላይ ወርዶ በትክክል ተግባራዊ ይሆናል ወይ? ያ እንዲሆንስ ምን ጥረት ይደረጋል? እናንተስ ተስፋ የምታደርጉት ምንድን ነው? ስጋታችን እኛ በጣም ነው ተስፋ የምናደርገው ይሄ ይሆናል ብለን። ምክንያቱም ይሄ በግዴታ የተስማሙት ነገር አይደለም። ወደው እና ፈቅደው አስር ወር ፈጅተው አስበው በየፖለቲካ ፓርቲዎቻቸው ተማክረው ከአባሎቻቸው ጋር ተማክረው ያንን ይዘው መጠው ያደረጉት ነገር ስለሆነ ያለ ግዴታ በውዴታ የተጀመረ ነገር ያው ቀጣይ ይሆናል ብለን እናምናለን። እኛም እንደ ፋሲሊቴተር ደግሞ እዚህ ላይ አናቆሙም። ይሄ አንደኛ ቀሪ አጀንዳዎች አሉ ለውይይት የተዘጋጁ በእነዚህ አጀንዳዎች ላይ ውይይቱ ይቀጥላል። በሁለተኛ ደረጃ ደግሞ ስምምነት ላይ የተደረሰባቸው ነገሮች እንዴት መሬት ላይ ይውረዱ፣ ወደፊት ምን እናድርግ የሚለው ወደ አጀንዳ ተይዞ ያው እነሱ ውይይት የሚያደርጉበት ስለሆነ እኔ በጣም ተስፋ ነው ያለኝ። ከዚህ ቀጥሎ የሚደረገው ዘ ወይ ፎርዋርድ ምን ይሁን የሚለው ውይይት እንግዲህ ይደረጋል። እንዳልኩህ በሁለት መስመር ነው የሚሄደው። አንደኛው በቀሪ አጀንዳዎች ላይ ውይይት ማድረግ ነው። ሁለተኛ በዚህ በእነዚህ ስምምነቶች ላይ ተግባራዊ እንቅስቃሴ እንዲደረግ አቅጣጫ ማስያዝ ነው እና ከመጀመሪያውም እንዳልኩ እኛ እንደ ፋሲሊቴተር ይህንን ፋሲሊቴት ማድረግ ነው የኛ ሚና። አጀንዳ የሚቀርጹ እነሱ ናቸው። በአጀንዳው ላይ ውይይት የሚያደርጉ እነሱ ናቸው። ውሳኔ የሚወስኑ እነሱ ናቸው። እኛ እነዛን ውሳኔዎች፣ አጀንዳዎች፣ ስብሰባዎች እና በቃ አስፈላጊ ሎጂስቲክስ እያመቻቸን ለእነሱ እድሉን መፍጠር ነው እና ለዛም ነው በራሳቸው ፍላጎትና ተነሳሽነት የተጀመረ ነው፣ እዚህም ደረጃ የደረሰ ነው፣ ወደፊትም ይወስዱታል ብዬ ያልኩህ ለዛ ነው። ሁለቱ የፖለቲካ ማህበረሰብ መሪዎች ብቻ ችግሩን ይፈቱታል ወይም የኢትዮጵያን ችግር ያቀልላል የሚል እምነት ኖሮ ሳይሆን ይሄ ወደ አገራዊ እና ብሔራዊ ምክክር መድረክ ያድጋል በሚል እየተሰራ ያለና ለዛ እያዘጋጀ ያለ ስለሆነ ሁሉም አካል በበጎ እንደ ጎኑ እንዲመለከተው ከአደራ ጋር መልዕክቴን ለማስተላለፍ እወዳለሁ። አመሰግናል አለምቀ